ሰሞኑን የኢህአዴግ ስራ አስፈጻሚ ኮሚቴ ያስተላለፈውን የድርጅቱን ውህደት በተመለከተ ህዝቡ የተለያዩ አስተያየቶችን በመስጠት ላይ ይገኛል። ላለፉት 28 ዓመታት የኢህአዴግ አጋር ድርጅት ሆነው ሲሰሩ ከነበሩት ድርጅቶች መካከል የጋምቤላ ህዝቦች አንድነት ዴሞክራሲያዊ ንቅናቄ ገሃዴን አንዱ ነው። የድርጅቶቹ ውህደት ለጋምቤላ ህዝቦች ምን ፋይዳ እንዳለው የክልሉን ነዋሪዎች በስልክ አነጋግረናል። አቶ እጁሉ ኡጋላ እንደሚሉት የድርጅቶቹን ውህደት የክልሉ ህዝብ በሙሉ ልብ ተቀብሎታል ብለዋል። ባለፉት ዓመታት በ

ክልል ነዋሪ አቶ ኦሞድ ጆን መስራችና አጋር ድርጅት ብሎ መከፋፈል ከበፊትም ትክክል እንዳልነበር ጠቁመው ውህደቱ የሀገሪቱን አንድነት ከማስጠበቅም ባለፈ አቅም ያለው ኢትዮጵያዊ ሀገሪቱን የመምራት እድል ይኖረዋል ብለዋል። አንድነትን ያመጣል የሚል እንትን ያለው አጋር ድርጅትና መስራች ድርጅት ተብሎ መለየቱ ጥሩ አልነበረም። እንግዲህ ሲዋሃድ የአቅም ጉዳይ ምናልባት ካልሆነ በስተቀር ጋምቢላ ክልል ሚኒስትር የመሆን እንደዚህ አይነት ነገሮች ጉድል ስለሚከፍ ጥሩ ነገር ነው ብለን ነው እንትን የምንለው። በአማራ ክልል ዋግ ህምራ ዞን የሰቆጣ ከተማ ነዋሪ አቶ እሸቱ ታደሰ በበኩላቸው ውህደቱ አሁን ያለውን የተበታተነ ሀሳብ ወደ አንድ ያመጣል የሚል እምነት እንዳላቸው አመልክተዋል። የሀገሪቱን ብሔራዊ መግባባት በእጅጉ እየገነባ እንደሚመጣ ይሰማኛል። ህዝቦቿን አንድ የማድረግ በአንድ ተቋም በአንድ አካል የመመራት ነገም የሚመጣው ይህንን ባህል ይዞ እንዲቀጥን ከማድረግ አንጻር የነበረውን የተበታተነ አስተሳሰብ የተበታተነ የመለያየት ህይወታችንን ወደ አንድ የሚያመጣና ኢትዮጵያዊነት ውበቱ እንዳለ ሆኖ በፓርቲ ደረጃ በአስተሳሰብ ደረጃ ግን ጥቂቶች ብዙዎችን የሚመሩበት አስተሳሰብ በእኔ በኩል መቅረቱ በጣም ትክክል ነው ብዬ ነው የማምነው። በአማራ ክልል ሰሜን ወሎ ዞን የላሊበላ ከተማ ነዋሪ ዲያቆን መለስ አክብሮም ውህደቱ እኩል የመሪነት ሚናን የሚያረጋግጥ እንደሆነ ተናግረዋል። የሀገራችን እጣ ፈንታ በጣም ስጋት ላይ የነበረውን በቀጣይ ተስፋ ሊሰጥ የሚችል ነው። ምክንያቱም አንደኛ የተወሰኑ አራት ፓርቲዎች ብቻ እንደፈለጉ ሲያደርጉት የነበረውን አሁን በመላ በሀገሪቱ የሚኖሩ ዘጠኙም ክልሎች እኩል ተሳታፊ ሆነው እኩል የመወሰን እድልና እኩል ወደ ጠቅላይ ሚኒስትር የመምጣት አቅም ያለው ሰው የመወዳደር እድል አላቸው። ስማቸው እንዳይጠቀስ የፈለጉ አንድ የጎንደር ከተማ ኗሪ ግን በህገ መንግስቱ ላይ ማሻሻያ ሳይደረግና ስርነቀል ያመራር ለውጥ ሳይኖር የሚደረገው ውህደት ዘላቂነትን አያመጣም በሚል ተችተዋል።

የኢህአዴግ ስራ አስፈጻሚ ኮሚቴ ሰሞኑን ባደረገው ውይይት የውህደቱን ጥያቄ በአብላጫ ድምፅ በመደገፍ የመተዳደሪያና አዲስ የውህዱን ስያሜ በማጽደቅ ተጠናቋል። ዓለም ነው መኮንን ለዲ ደብልዩ ራዲዮ ባህር ዳር